በውጭ የሚኖሩ ኢትዮጵያውያንና ና ትውልደ ኢትዮጵያውያን በአፋርና አማራ ክልል በጦርነቱ ለተጎዱ ዜጎች ሶስት መቶ ሀምሳ ሚሊየን ብር የሚገመት ድጋፍ ማድረጋቸውን የፌዴራል አደጋ ስጋት ስራ አመራር ኮሚሽን አስታወቀ። አይዞን ኢትዮጵያ የተባለ መተግበሪያን በመጠቀም የተሰበሰበው ገንዘብ በቀጥታ ወደ ኮሚሽኑ ገቢ የተደረገ ሲሆን በዚሁ ገንዘብ የተገዛው የመጀመሪያ ዙር እርዳታም ወደ አፋርና አማራ ክልል መድረሱ ተገልጿል። መተግበሪያውን ያዘጋጁት በውጭ የሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን የመተግበሪያውን ተደራሽነት በማሳደግ ከነፍስ አድን ድጋፍ ባሻገር በመልሶ ማቋቋሙ ሂደትም የጎላ ሚና መጫወት እንደሚፈልጉ በተወካያቸው አማካኝነት ገልጸዋል። አዲስ ቸኮል ተጨማሪ አለው። ፌዴራል የፋ አደጋ ስጋት ስራ አመራር ኮሚሽን 350 ሚሊዮን ብር የሚገመት ድጋፍ ከውጭ ከሚኖሩ ኢትዮጵያውያን ማግኘቱን አስታወቀ። ኢትዮጵያውያንና ትውልድ ኢትዮጵያ የሚያደርጉትን ድጋፍ ቀጥታ ወደ ኢትዮጵያ መንግሥት የሚያስገባው አይዞን ኢትዮጵያ በተባለ መተግበሪያ አማካኝነት የተሰበሰበው 7 ሚሊዮን ዶላር ወይም 350 ሚሊዮን ብር ገደማ ገንዘብ ገቢ መሆኑንና ምግብና ምግብ ነክ ያልሆኑ ድጋፎች ለአፋርና አማራ ክልሎች መድረስ መጀመራቸውን የኮሚሽኑ የህዝብ ግንኙነት ኃላፊ አቶ ደበበ ዘበዴ ለአሜሪካ ድምጽ አስታውቀዋል። የኢትዮጵያ ዲያስፖራ በአይዞን ኢትዮጵያ መተግበሪያ ለአማራና ለአፋር ክልል ድጋፍ አቅርቧል። ይህም ድጋፍ እንግዲህ ለአፋር ክልል አስራ ሁለት መኪና ከነተሳቢው እንዲሁም ለአማራ ክልል አስራ አራት መኪና ከነተሳቢው ምግብና ምግብ ነክ ያልሆነ ድጋፍ ለመጀመሪያ ዙር የተላከ ሲሆን በቀጣይም ይኸው የኢትዮጵያ ዲያስፖራ በአይዞን ኢትዮጵያ መተግበሪያ ባሰባሰቡት ገንዘብ በቀጣይም የሚቀጥል መሆኑን መግለጽ ይፈልጋለሁ። አሁን ለሁለቱ ክልሎች የተደረገው ድጋፍ የመጀመሪያ ዙር ነው ያሉት አቶ ደበበ በቀጣይም ተመሳሳይ ድጋፎች ይቀጥላሉ ብለዋል። እንደ አቶ ደበበ የፌዴራል መንግስቱ ከራሱ በጀት ከመንግስታዊ ካልሆኑ ድርጅቶች ሀገሮች እና ከሌሎች ረጃ ሀገራት ጋር በመተባበር ለተጎጂዎች መሰል ድጋፍ እያቀረበ መሆኑን ተናግረው በዚህ ረገድ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እያበረከቱት ያለው ድጋፍ ቀላል ግምት የሚሰጠው አይደለም ብለዋል። ይሁንና ከፍተኛ በጀት የሚፈልገው ድጋፍ ከደራሽ እርዳታ ይልቅ የመልሶ ማቋቋም በመሆኑ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ለዚህ እንዲዘጋጁ ጥሪ አቅርበዋል። ትልቁ ስራ የመልሶ ማቋቋም ስራ ነው አሁን የነፍስ ማዳን ስራ እየሰራን ነው። የማረጋጋት ስራ እየሰራን ነው። እኛ ብቻ አይደለንም። የተለያዩ ሴክተር መስሪያ ቤቶችም ክልሎችም በጣም እየተሳተፉበት ነው። ቅድም የገለጽኩት ለህብረተሰብ ክፍሎችም እየተሳተፉበት ነው። የመልሶ መገንባቱ ስራ ግን ሂዩጅ ካፒታል የሚጠይቅ ነው። ምክንያቱም ከግለሰብ ቤት ጀምሮ በርካታ መሰረተ ልማቶች፣ ለህዝብ አገልግሎት የሚሰጡ ነገሮች ወድመዋል። እነዚህም በቁስ ደረጃ ቢሮ ውስጥ ሳይቀር ብዙ ነገሮች ተዘርፈዋል፣ ወድመዋል። እነዚህን ለመተካት የሚደረገው ጥረት በመንግስት ብቻ አይደለም። ቅድም የገለጽኩልሃለ በግለሰብ፣ በቡድን፣ በማህበር፣ በተቋም እንዲሁም ውጭ የሚኖሩ ኢትዮጵያውያን አቅሞች ናቸው። ባይዘን ኢትዮጵያ መተግበሪያ አማካኝነት በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ያደረጉት ድጋፍ በትክክል ለታለመለት አላማ መዋሉን ለማረጋገጥ ከአሜሪካ ወደ ኢትዮጵያ መምጣታቸውን የነገሩን አቶ በቀለ ወልደ ሚካኤል የመጀመሪያ ዙር እርዳታው መድረሱን በስፍራው ተገኝቶ ማረጋገጣቸውን ይናገራሉ። በአጠቃላይ ለአፋር ክልል ከናዝሬት ብሔራዊ አደጋና ስጋት አመራር መጋዘን ሲነሳና አፋር ክልል ደርሶ ከአስራ ሁለት መኪና ለክልሉ አደጋ ስጋት ኮሚሽነር ያስረከብን ሲሆን ለአማራ ክልል አስራ አራት መኪና ለክልሉ አደጋ ስጋት አስረክበን ሰሜን ወሎ ወልዲያና ቆቦ ሲከፋፈል ደግሞ በቦታው ተገኝተን እኛም ያደረሰን መሆናችንን ነው መገልጽልን። አቶ በቀለ ወልደ ሚካኤል ስለ አይዞን ኢትዮጵያም የሚሉት አላቸው። አይዞን ኢትዮጵያ መተግበሪያ ነው። ያ መተግበሪያ በመላው ዓለም ያሉ የዲያስፖራ አባላት እና መላው ኢትዮጵያ የሚገኙ አንዳንድ ድርጅቶች ተባብሮ ለመንግስት በቀጥታ እንዲገባ የተገበረ። ፕላትፎርም ከአራት አምስት ወራት በፊት ነው የተጀመረው። የተጀመረበትን ምክንያት ከዚህ በፊት ያው ዲያስፖራው በሚያስባቸው ገቢዎች በተለያዩ ሰዎች እየተሰበሰቡ ሀሜት የነበረባቸው ስለነበረ እና ለተረጂው ሕዝብ አይደርስም የሚባል ሀሜት ስለነበረበት አሁን ለመንግስት እርዳታ ማስተባበሪያ በቀጥታ እንዲገባ ተደርጎ የተዘጋጀ መተግበሪያ ነው እና ገቢውም በቀጥታ ወደ መንግስት እጅ የሚገባ ነው። ይህንን ያዘጋጀው የዲያስፖራ ኤጀንሲ ሰዎች አሉ ከሰላም እና አንድነት የዲሲ ግብረ ኃይል የተለያዩ ሰዎች አሉ። በግሩፕ ሆኖ በመንግስትም ደግሞ የእርዳታ ማስተባበሪያ ማለት የአደጋ ስጋት ስራ አመራር አደጋ ስጋት ስራ አመራር ከእነሱም ሰዎች አሉ። በጋራ የተዘጋጀ መተግበሪያ ነው። አይዞን ኢትዮጵያ ወደፊት ተደራሽነቱን አስፍቶ በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በማሳተፍ በመልሶ በማቋቋሙም የራሳቸውን ሚና መጫወት እንደሚፈልጉ ነው የሚናገሩት። ህይወት አድኑ ተሰርቷል እና ቀጣዩን ለመስራት እንደገና ህብረተሰቡ መልሶ ለማቋቋም ብዙ ችግር ያው አሁን ሄደን ያየነው ነገር በጣም የከፋ ችግሮችን ነው ያየነው። በቀላሉ እንዲህ የሚቀረፍ ነገር አይደለም እና በቀላሉ የሚቀረፍ ስላልሆነ ህብረተሰቡ በቀጣይነት የእርዳታ እጁን እንዲዘረጋና ህብረተሰቡን ለማቋቋም እንዲቻል የራሱን አስተዋጽኦ እንዲያደርግ፣ ያው የእኛ ስራ ማስተባበር ነው። ሄደን እንደገና ለማስተባበር እና በቀጣይነት እንዲቀጥል ለማድረግ እንሞክራለን። ከትግራይ ወደ አማራ ና አፋር በተስፋፋው ጦርነት አንድ ነጥብ አራት ሚሊዮን ሰዎች ከአማራ ክልል ና አራት መቶ ሺህ ሰዎች ደግሞ ከአፋር ክልል ተፈናቅለው እንደነበረ የሚናገሩት የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ ከእነኚህም መካከል በአማራ ክልል ከአንድ ነጥብ ሁለት ሚሊዮን የሚበልጡት ወደ ቀያቸው መመለሳቸውን፣ በአፋር ክልል ግን አሁንም ያሉት ተፈናቃዮች ቁጥር አራት መቶ ሺህ መሆኑን ተናግረዋል። አሁንም ተፈናቅለው የሚገኙትም ሆነ ወደ ቀያቸው የተመለሱት እንዲሁም ከቀያቸው ባይለቁም የንብረት ውድመት የደረሰባቸው በሚሊዮን የሚቆጠሩ ዜጎችን መልሶ ለማቋቋም ወደፊት ሰፊ ድጋፍ ያስፈልጋል ነው። ዘነበበ ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።